በሐዋሳ ከተማ ዛሬ በተካሄደው የኦሮሞና የሲዳማ ሊቃን የምክክር መድረክ ላይ አንጋፋና ወጣት ፖለቲከኞች ተሳትፈውበታል። የመድረኩ ዓላማ ሁለቱን ሕዝቦች የሚወክሉ ፖለቲከኞች ልምዳቸውን ለመጋራትና በጋራ ለመስራት የሚያስችላቸውን ሀሳብ ለመለዋወጥ ነው ተብሏል። በመድረኩ ንግግር ያደረጉት የኦሮሞ ዲሞክራሲያዊ ግንባር ሊቀመንበር አቶ ሌንጮ ለታም በኢትዮጵያ አሁን የተገኘው የፖለቲካ ለውጥ አዲስ የኢትዮጵያዊነት ፍልስፍና የተገኘበት መሆኑን ገልጸዋል። ቀደም ሲል የነበረው ኢትዮጵያዊነት ከንጉ ዥንጉርጉርነት ይልቅ አንድ አይነት ቀለም የሚታይበት ነበር ያሉት አቶ ሌንጮን ከዚህ በኋላ ማንነትህን ከደጅ ጥለ ኢትዮጵያዊ ትሆናለህ የሚለው አካሄድ ተቀባይነት የለውም ብለዋል። ኢትዮጵያዊነትን በተመለከተ አዲስ አይነት ኢትዮጵያዊነት እየተፈጠረ ነው። ከዚህ በፊት ኢትዮጵያዊን ማንነት በአንድ ቀለም ብቻ ለመቀባት ሲሞክር ነበር። አሁን ኢትዮጵያዊነት ዥንጉርጉር እንዲሆን ለማድረግ እድሉ አለ። ኢትዮጵያዊም ሆኖ ኦሮሞ መሆን ኢትዮጵያዊም ሆኖ ስዳማ መሆን፣ ኢትዮጵያዊም ሆኖ አፋር መሆን፣ ኢትዮጵያዊም ሆኖ ሌላ ብሔር አባል መሆን ይህ ካአሁኑ ወዲያ ይቻላል። በዚህ ላይ መስራት አለብን። ኦሮሞነትህን ደጅትተ፣ ስዳማነትህን ደጅትተ ወደ ኢትዮጵያዊነት ካምፕ ልትገባ ትችላለህ የሚሉን ካአሁኑ ወዲያ ተሳስተዋል። አይቻል ሌላው የመድረኩ ተናጋሪ የኦሮሞ ዲሞክራሲያዊ ግንባር አመራር አቶ ሌንጮ ባቲ ወጣቶች ማለቂያ በሌለው ተቃውሞ ውስጥ በመግባት አሁን የተገኘውን የፖለቲካ ምህዳር እንዳይበላሽ ጥንቃቄ ሊያደርጉ ይገባል ብለዋል። በተለይም የሚያዳምጥ መንግስት ሲገኝ ጥያቄዎችን በሰከነና ሰላማዊ በሆነ መንገድ ማቅረብ እንደሚገባቸው ነው አቶ ሌንጮ በንግግራቸው የጠቆሙት። አንዳንድ የሚታየው ተንደንሲ በወጣቶቻችን በኩል መንግስት የተባለን ነገር አይናችንን ጨፍነን የመቃወሙ ነገር ቆም ብሎ ሊታስብ ሊያስብበት ይገባል። ዘላለም ተቃዋሚ መሆን አንችልም። የሚያዳምጠን መንግስት ካገኘን ያን መንግስት መደገፉና ማበረታቱ ነው የሚያዋጣል። አልቲሜት ከጭቆና እና ከኋላ ቀርነት የሚያዋጣን እና ቄሮና እጀቶ ይህንን አውቀው መንግስት ከመንገድ ሲወጣ ግፊት አድርጎ መንገድ ውስጥ እንዲገባ መንገድ ውስጥ ደግሞ ባለበት ጊዜ እንዲገሰግስ ማድረግ እንጂ መንግስትን ማደናቀፍ ጥሩ ስለማይሆን ይችን ምክር ትንሽ ወርወር ለማድረግ ፈለግኩ። አመሰግናለሁ። በመድረኩ ላይ ንግግር ያሰሙት የደቡብ ክልል ርዕሰ መስተዳደር አቶ ሚሊዮን ማቴዎስ በበኩላቸው የሲዳማ ህዝብ ፖለቲካዊ ለውጥ ለማምጣት ባደረገው አስተዋጽኦ ልክ ተጠቃሚ የመሆን ፍላጎት እንዳለው ገልጸዋል። የሁለቱን ህዝቦች ሊቃን ያገናኘው የዛሬው መድረክ የተዘጋጀው የሲዳማ ህዝብ ራሱን ራሱ ለማስተዳደር ዝግጅት እያደረገ ባለበት ወቅት መሆኑ ልዩ ያደርገዋል ብለዋል። የስዳማ ህዝብ ቋንቋ፣ ባህሉ፣ ታሪኩ፣ ማንነቱ እንዲታወቅ ይፈልጋል። በዚህ ሀገር ላይ በአስተዋጽኦ ልክ እውቅና አግኝቶ ተገቢውን ፍትሃዊ የሆነ ተጠቃሚነቱ ተረጋግጦ እንዲኖር የሚፈልግ ህዝብ ነው። ከዚህ ከወንድም ኦሮሞ ህዝብ ጋር ደግሞ ቅድም ባልኩት መልኩ ያለው ታሪካዊ ትስስርን በማጠናከር አሁን ላይ ወደ መጨረሻ እየደረሰ ያለውን ራስን በራስ የማስተዳደር ጥያቄ ምላሽ ለማግኘት ዝግጅቶቻችንን በሙሉ እያጠናቀቅን ባለንበት ምዕራፍ ላይ ነው ዛሬ እየተገናኘን ያለ ነውና ይህም ልዩ ያደርገዋል በማንነት ላይ ያተኮረ የፖለቲካ ዜቤን የሚከተሉት የኦሮሞ ዲሞክራሲያዊ ግንባርና የሲዳማ አርነት ንቅናቄ አመራሮች በቅርቡ በኢትዮጵያ የተፈጠረውን ለውጥ ተከትሎ ወደ አገር ቤት መግባታቸው ይታወሳል ለዲ ደብልዩ ዘገባ ሸዋንግዛ ወጋየው ሐዋሳም